ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ ታክሲው ሞልቷል። ሄኖክ ሰማ ጊዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ከጽዮን ግርማ ጋር ለ30 ደቂቃዎች አብረናችሁ ጫፍን ደርሳለን። ሰላም እንደምናመሻችሁ በዛሬው የጋቢና ጉዞ በባህር ዳር ከተማ በአስቸኳይ ጊዜ እዝስ ታስረው የነበሩ አስራ ዘጠኝ ሰዎች ዛሬ ረፋዱ ላይ መፈታታቸው ታወቀ። ደንፈራችሁ እንችላለን ተብለዋል። ለጊዜው ግን በአለም ከቤተሰቦቻችሁ ሊያሳልፉ መልካም ባለ ነው። ተቃዋሚው ሰማያዊ ፓርቲ የአዲሱ ጠቅላይ ሚኒስትር ንግግር በተግባር እንዲተረጎም የአስቸኳይ ጊዜ አዋጁ እንዲነሳና በተለያዩ እስር ቤቶች የሚገኙ የህሊናና የፖለቲካ እስረኞች እንዲፈቱ ጠይቋል። የፖለቲካ ፓርቲዎች ጠላት ሳይሆኑ ለዚች ሀገር ውለንተናዊ አማራጭ ሀሳብ አንግበው የሚንቀሳቀሱ ናቸው በማለት ከተቃዋሚ ፓርቲዎች ጋር በጋራ ለመስራት በገቡት ቃል መሰረት ቃላቸው የተገበሩ ዘንድ በተለያዩ እስር ቤት የሚገኙ የሕሊናና የፖለቲካ እስረኞች ሙሉ በሙሉ በመፍታት ከወዲሁ ጥርጊያ መንገድ ሊያመቻቹ ይገባል እንላለን። በአሜሪካ የሲቪል መብቶችን ለማስከበር በሚሊዮኖች የተቆጠሩ ህዝብ ያንቀሳቀሱት ዶክተር ማርቲን ሉተር ኪንግ ጁኒየር በነፍሰ ገዳይ ጥይት ከተገደሉ ዛሬ 50 ዓመት ተቆጠረ። ኪንግ ያሰቡትና ሊነግሩኝ የፈለጉት የድሃው ህዝብ ዘመቻ ብለው ስለጠሩት እንቅስቃሴ ነበር። ድሃውን ህዝብ ከመላ አገሪቱ አሰባስቤ ወደ ዋሽንግተን ይዤ ይሄዳለሁ። የዩናይትድ ስቴትስ መንግሥት ድህነትን በተለይም የጥቁሮችን ድህነት የሚያስወግድ መፍትሄ እስኪያመጣ የመንግሥቱን እንቅስቃሴዎች ቀጥ እናደርጋለን። የማርቲን ሉተር ኪንግ የመብት ትግል እንዳርያ የሆነላቸውን ኢትዮጵያዊ የፖለቲካ መሪ አቶ በቀለ ገርባን በጋቢና እንግድነት ይዘናል። ተዳክመው ያነበቡ ሰዎች ምን ያህል ባህሪያቸው መጽሐፋቸውንም ተርጉመዋል ይነግሩናል። ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ካለፈው ወር አንስቶ ከ ስልሳ ሺህ በላይ የሚሆኑ የኮንጎ ስደተኞች በአነስተኛ ጀልባዎች ዩጋንዳ ገብተዋል። በሰሜን ምስራቅ ኮንጎ ዴሞክራሲያዊ ሪፐብሊክ ከሚካሄደው የህብረተሰቦች ግጭት ለመሸሽ ነው የሚሰደዱት። በኮንጎ ዴሞክራሲያዊ ሪፐብሊክና በደቡብ ሱዳን በሚካሄደው ግጭት ምክንያት ዩጋንዳ የተጠለሉት ስደተኞች ብዛት ከ አንድ ነጥብ አራት ሚሊዮን በላይ ደርሷል። ቁጥሩ እየጨመረ መሄዱም ተገልጿል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አስተዳደራቸው በኢሚግሬሽን ላይ ጠንካራ እርምጃ እንደሚወስድ ዛሬ ማለዳ ላይ በትዊተር ገጻቸው አስታውቀዋል። የዩናይትድ ስቴትስ ድንበሮች በጣም ደካማ፣ የሜክሲኮና የካናዳ ግን በጣም ጠንካራ ናቸው ብለዋል ፕሬዚዳንቱ። ትራምፕ ይህንን ያሉት ፍልሰተኞች ህገ ወጥ በሆነ መንገድ ወደ ዩናይትድ ስቴትስ እንዳይገቡ ለመከላከል ከሜክሲኮ ጋራ ወደሚዋሰነው ድንበር ወታደሮች እንደሚላኩ ለጋዜጠኞች በገለጹ ማግስት ነው። አንድ ለንደን የሚኖር ጠበቃ ሩሲያ በአሜሪካ ምርጫ ላይ ጣልቃ ገብታለች በሚል ከሚካሄደው ምርመራ ጋር በተያያዘ ለዩናይትድ ስቴትስ መርማሪዎች በሰጡት ቃል ዋሽተዋል በሚል ክስ ለአንድ ወር እስራትና ለ20 ሺ ዶላር ቅጣት ትናንት ተበይኖባቸዋል። አሌክስ ቫን ደር ዝዋን የተባሉት ጠበቃ ከፖል መናፎርትና ከምክትላቸው ሪክ ጌትስ የንግድ ተባባሪ ጋር ስለነበራቸው ግንኙነት ለፌዴራል ምርመራ ቢሮ መዋሸታቸውንና በመርማሪዎች የሚፈለጉ የኢሜይል መልእክቶችን ማጥፋታቸውን ባለፈው የካቲት ወር አምነዋል። ዋሽንግተን ፖስት ጋዜጣ ትናንት በዘገበው መሰረት የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የምርመራው ትኩረት ቢሆኑም በአሁኑ ወቅት የወንጀል ኢላማ አይደሉም ሲሉ ልዩ ካውንስል ሮበርት ሙለር ባለፈው ወር ለፕሬዚዳንቱ ጠበቆች ተናግረዋል። ጋዜጣው ስለ ጉዳዩ የዘገበው ሩሲያ ባለፈው አመት በተካሄደው የአሜሪካ ምርጫ ውስጥ እጇን ከመዶሏ ጋር በተያያዘ ፕሬዚዳንቱን ስለ መጠየቅ ጉዳይ ሙለር ከጠበቆቻቸው ጋር ባለፈው ወር ስላካሄዱት ድርድር እውቀት ያላቸው በርካታ ሰዎችን መሰረት በማድረግ መሆኑን ገልጿል። ሙለር የሚያካሄዱት ምርመራ የፕሬዚዳንት ትራምፕ የምርጫ ዘመቻ ከሩሲያ ጣልቃ ገብነት ጋር ግንኙነት ኖሮት እንደሆነ ለማወቅ ነው። አድማጮች፣ ለሰአቱ የያዝ ናቸው። አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱገዘር። በባህር ዳር ከተማ በአስቸኳይ ጊዜ እዙ ታስረው የነበሩ 19 ሰዎች ዛሬ ረፋዱ ላይ መፈታታቸው ታወቀ። በሌላ በኩል ደግሞ ሰማያዊ ፓርቲ የአዲሱ ጠቅላይ ሚኒስትር ንግግር በተግባር እንዲተረጎም የአስቸኳይ ጊዜ አዋጁ እንዲነሳና በተለያዩ እስር ቤቶች የሚገኙ የህሊናና የፖለቲካ እስረኞች እንዲፈቱ ጠይቋል። መለስካቸው አመሃ ዝርዝሩን ከአዲስ አበባ አድርሶናል። ከቀናት በፊት በባህር ዳር ከተማ ለአማራ ህዝብ መብት እንታገላለን በማለት ድርጅት ለመመስረት ሲንቀሳቀሱ በፖሊስ ቁጥጥር ስር ውለዋል የተባሉ አስራ ዘጠኝ ሰዎች ዛሬ ከረፋዱ አምስት ሰዓት ላይ መፈታታቸው ታወቀ። የቅርብ ምንጮች ለቪኦኤ እንደገለጹት በባህር ዳር ዩኒቨርሲቲ መምህርና የጣና ደህንነት የአካባቢ ጥበቃ ማኅበር ፕሬዚዳንት ዶክተር ደሳለኝን ጨምሮ 19 ሰዎች ዛሬ የተፈቱት ታስረው ከቆዩበት ከቀበሌ 14 ፖሊስ ጣቢያ ወደ ክልሉ ፖሊስ ኮሚሽን ተጠርተው መታወቂያቸውን በማስመዝገብ በራሳቸው ዋስትና ብቻ እንደሆነም ታውቋል። እነ ዶክተር ደሳለኝ ጫኔ ሲፈቱ ምን እንደተባሉም ተፈራ አበጄ የተባሉ ተቆርቋሪ ነኝ ያሉ ሰው አብራርተዋል። በምን ምክንያት እንደተያዙ፣ መቼ እንደሚፈልጓቸው የሰጧቸው ነገር ምንም ነገር የለም። እንዲህ ውጡ ብለው ነው ሸኛቸው። ግን ጥራችሁ እንችላለን ተብለዋል። ለጊዜው ግን በአለን ከቤተሰቦቻችሁ ያሳልፉ መልካም በዓል ብለው ነው ሸኛቸው። ተጠርጣሪዎች በእርግጥም አንድ የአማራ ሕዝብ መብት ተከራካሪ ድርጅት ለመመስረት የአገሪቱ ምርጫ ቦርድ በሰጣቸው ክስ የአባላት ፊርማ ያሰባስቡ እንደነበረ ታውቋል። በታሰሩበት ወቅት ግን በአንድ ላይ ምሳ በልተው ሲወጡ እንደነበረና ጉዳዩንም ጨርሶ የማያውቁ ሰዎች አብረዋቸው ይገኙ እንደነበረ ምንጮቹ ይናገራሉ። በሌላ በኩል ደግሞ ሰማያዊ ፓርቲ ዛሬ ረፋዱ ላይ ባወጣው መግለጫ የአዲሱን ጠቅላይ ሚኒስትር የዶክተር አብይ አህመድን የሥራ መጀመሪያ ንግግር በበጎ መልኩ እንደሚቀበለው ገልጾ ተግባራዊ ለመሆኑ ግን ያለውን ጥርጣሬ ተናግረዋል። ስለሆነም የጠቅላይ ሚኒስትሩ ንግግር በተግባር የሚተረጎመው በየእስር ቤቱ የሚገኙ የፖለቲካና የህሊና እስረኞች በሙሉ ሲፈቱ ነው ብሏል። የሰማዩ ፓርቲ የሕግ ክፍል ኃላፊ አቶ ወድነቃቸው ከበደ የፖለቲካ ፓርቲዎች ጠላት ሳይሆኑ ለዚች ሀገር ውለንተናዊ አማራጭ ሀሳብ አንግበው የሚንቀሳቀሱ ናቸው በማለት ከተቃዋሚ ፓርቲዎች ጋር በጋራ ለመስራት በገቡት ቃል መሰረት ቃላቸው የተገበሩ ዘንድ በተለያዩ እስር ቤት የሚገኙ የህሊናና የፖለቲካ እስረኞች ሙሉ በሙሉ በመፍታት ከወዲሁ ጥርጊያ መንገድ ሊያመቻቹ ይገባል እንላለን። በወቅቱ በአገሪቱ ላይ የተጫነው የአስቸኳይ ጊዜ አዋጅ ለህዝቡ ጥያቄና ህዝባዊ ቢተኝነት ችግር ፈቺ ምላሽ መስጠት የሚችል አይደለም። ከዚህ አንጻር አዲሱ ጠቅላይ ሚኒስቴር ስራቸውን በይፋ በጀመሩ ቀናት ይህንኑን አፋኝ አዋጅ በአስቸኳይ ከኢትዮጵያ ህዝብ ጫንቃ ላይ እንዲያነሱ በአጽንኦት እንጠይቃለን። ፓርቲው በዚሁ መግለጫው በቅርቡ ከቀያቸው የተፈናቀሉ ዜጎች በአስቸኳይ እንዲቋቋሙና ይህን የማፈናቀል ስራ የሰሩ ወንጀለኞች ያላቸውንም ለፍርድ እንዲቀርቡ ጠይቀዋል። መለስካቸዋማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ነው። መለስካቸውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በአሜሪካ የሲቪል መብቶችን ለማስከበር በሚሊዮኖች የተቆጠረ ህዝብ ያንቀሳቀሱት ቄስ ዶክተር ማርቲን ሉተር ኪንግ ጁኒየር በነፍሰ ገዳይ ጥይት ከተገደሉ ዛሬ 50 ዓመት ተቆጥሯል። ኪንግ በሁከት አልባ ትግል ፍልስፍናቸው አማካኝነት ዩናይትድ ስቴትስ የ20ኛው ክፍለ ዘመን ሁለት ታላላቅ ህግጋቷን የምትደነግግበት ደረጃ ላይ እንድትደርስ ረድተዋል። አንደኛው የ1964ቱ የሲቪል መብቶች ህግ ሲሆን ሌላኛው ደግሞ የ1965ቱ የመምረጥ መብት ነው። የቪኦኤው አራሽ አራብዲሳ የኒህን የአሜሪካ ሲቪል መብቶች ንቅናቄ መሪ ታሪክ መለስ ብሎ ይቃኛል። ቆንጅታዬ ዝርዝሩን ይዘዋለች። ቄስ ዶክተር ማርቲን ሉተር ኪንግ ጁኒየር የመጨረሻ ጉዞአቸውን እንዲ አውሮፓውያን አቆጣጠር ሚያዝያ 9968 ዓ ም አደረጉ ጉዞ ወደ ዘላለማዊ እረፍት። ከዚያ ከአምስት ቀናት ቀደም ብሎ ሚያዝያ አራት ቀን ልክ የዛሬ 50 ዓመት መሆኑ ነው። ኪንግ ጄምስ ኤርል ሬይ የተባለ ሰው ቴኒሲዋ ሜምፊስ ከተማ ሎሬን ሞቴል በረንዳ ላይ በጥይት መጥቶ ገደላቸው። በኋላም በዚሁ ወንጀል ተፈርዶበታል። የኪንግ አስከሬን በሁለት በቅሎ ተሳቢ የእርሻ ቁሳቁስ ማጓጓዣ ላይ ተጭኖ ወደ ትውልድ ከተማቸው አትላንታ ሲደርስ ከመቶ ሺህ የሚበልጡ ሰዎች ጎዳናው ዳርና ዳር ተኮልኩለው ተቀብለዋል። በሲቪል መብቶች መብት ተከራካሪው ቀበር ላይ የዘመኑ ስመጥር ሰዎች ተገኝተዋል። ሴኔተር ሮበርት ኬኔዲ፣ በኋላ ፕሬዝደንት የሆኑት ሪቻርድ ኒክሰን፣ የሲቪል መብት ትግል ጓዳቸው የነበሩት ጄሲ ጃክሰን እና ሌሎችም በ2011 ነሐሴ ወር የማርቲን ሉተር ኪንግ መታሰቢያ ሐውልት ምረቃ ላይ ቄስ ጄሲ ጃክሰን ለቪኦኤ በሰጡት ቃል ያስታውሳሉ የጥንካሬና የፍትህ የሰላምና የርቅ ተምሳሌት ናቸው ነገር ግን እርቀ ሰላም ላይ የደረስነው ከባድ ትግል አካሂደን ነው ተበተኑ። ትዕዛዝ ነው ይህ ሰልፍ እንዳይቀጥል። አላባማ ውስጥ የተካሄደው ትግል በአሜሪካ ደቡባዊ ክፍለ ግዛቶች ጥቁሮች ተነፍገው የኖሩት የመምረጥ መብት እንዲሰጣቸው በመጠየቅ ነበር። ሰልማ ከተማ ውስጥ ፖሊሶች እንደገና በሲቪሎች ላይ የኃይል እርምጃ ወሰዱ። ብለዲ ሰንዴይ ደም የተፋሰሰባት ሰንበት ተብለውም ይታወቃል ቀኑ ሰልማ ውስጥ ተማሪዎች ባካሄዱት የተቃውሞ ሰልፍ ላይ መሪነቱን ይዘው ከነበሩት መካከል አንዱ ኮንግረስማን ጃን ሉዌስ ነበሩ። ወደ እኛ ይገሰግሱ ጀመር። በዱላ ደበደቡን፣ በፈረሶቻቸው ረጋገጡን፣ አስለቃሽ ጋዝም ረጩብን። አንዱ ፖሊስ እንዳውም በዱላ ጭንቅላቴን መታኝ። ድልድዩ ላይ ስንደርስ አንጎሌ ላይ በድብድባው በደረሰ ጉዳት ታመምኩ። በጊዜው የነበሩ ተሳታፊ እረ አንድ ሰው ወደ ሐኪም ጋር የሚያደርስልን ልናገኝ እንችላለን ብለው ሲማጸኑ ነበር የተሰሙት። እንደገና ጃን ሎዌስ፣ የምሞት ነበር የመሰለኝ። ሞትን እፊቴ ቆሞ የማየው ነበር የመሰለኝ። በቃ በቴሌቪዥን የታየው የጥቃቱ ትዕይንት በሀገሪቱ ዙሪያ ቁጣ ቀሰቀሰ። ይህን ድርብርብ እኩይ ተግባር መቃወም አስፈላጊ መሆኑን ለዓለም ማሳወቅ አለብን። የመምረጥ መብት መነፈጉ ያመጣቸውን ችግሮች፣ የፖሊሶችን የጭካኔ አድራጎት፣ እነዚህን ሁሉ መቃወም አለብን። ከጥቂት ቀናት በኋላ ዶክተር ኪንግ በብዙ አስር ሺዎች የተቆጠሩ ሰዎችን እየመሩ ከሰልማ ወደ ክፍለ ሀገሯ ዋና ከተማ ወደ ሞንትጎመሪ በሰልፍ እንዲጓዙ በፍርድ ቤት ትዕዛዝ ፈቃድ አገኙ። እንደገና ኮንግረስማን ጃን ሉዊስ ማርቲን ሊጠይቀኝ ሆስፒታል መጣ እናም እንዲህ አለኝ ጃን ምንም እንዳትጨነቅ ከሴልማ ተነስተን ሞንትጋመሪን ጋመሪ እንደርሳለን። የመምረጥ መብቶች ሕጉም ይጸድቃል አለኝ። የወቅቱ ፕሬዚዳንት ሊንደን ጆንሰን የሲቪል መብቶች ሕጉን ፈርመው ከተደነገገ በኋላ አሁን የዶክተር ኪንግ እንቅስቃሴ ስልት የመምረጥ መብቶች ሕጉን ለማጸደቅ እንቅስቃሴ ማካሄድ ላይ አተኮረ። ጄሲ ጃክሰን ያስታውሳሉ። ማቲን በህጋዊ ሂደት የሚያምን ሰው ነበር። በፍርድ ቤት መሟገት ብቻውን የተፋጠነ ውጤት እንደማያመጣ ተገነዘበው። ሙግቱም፣ ሰልፉም ህጉም አስፈላጊ ነበር። ሰፊውን ህዝብ ሰልፍ እንዲወጣ ለማንቀሳቀስ ህዝባዊ እርምጃዎች አስፈላጊ መሆናቸውን፣ የተቃውሞ ሰልፉን የግድ አስፈላጊ ያደረገውን ባህል መቀየር የግድ መሆኑን አምነውበት ነበር ከሁሉም። ዝነኛው ታላቅ ሰልፍ ታዲያ በ1963 ማርች ኦን ዋሽንግተን ወደ ዋሽንግተን እንትመም የተሰኘው ሰልፍ ነበር። ህልም አለኝ። አንድ ቀን ይህች ሀገር ቀና ብላ እንደምትነሳ ህልም አለኝ። ይህንን የማርቲንን ንግግር ለማዳመጥም በዋሽንግተኑ ታላላቅ ታሪካዊ ሀውልቶች በሚገኙበት ብሔራዊ አደባባይ ላይ ዋሽንግተን ሞል ቁጥሩ ከ250 ሺህ በላይ የሚገመት ህዝብ ወጥቶ ነበር። ህልሙም በባርነት ቀንበር በተያዙ ሰዎች ጀርባ ላይ በተገነባችው ሀገር ነፃነትና እኩልነት ሰፍነው የማየት ህልም ነበረ። የዶክተር ማርቲን ሉተር ኪንግን የትግል እንቅስቃሴ እየተከታተለ እንዲዘግብ ወደ ቴኔሲዋ ሜምፊስ ከተማ ተልኮ የነበረው የኒውዮርክ ታይምስ ጋዜጠኛ ኤርል ካልድዌል እንዲህ ሲል ያስታውሳል። ኪንግ ያሰቡትና ሊነግሩኝ የፈለጉት የድሃው ህዝብ ዘመቻ ብለው ስለ ጠሩት እንቅስቃሴ ነበር። ድሃውን ህዝብ ከመላ አገሪቱ አሰባስቤ ወደ ዋሽንግተን ይዤ ይሄዳለሁ የዩናይትድ ስቴትስ መንግሥት ድህነትን በተለይም የጥቁሮችን ድህነት የሚያስወግድ መፍትሄ እስኪያመጣ የመንግሥቱን እንቅስቃሴዎች ቀጥ እናደርጋለን። ይህን ነበር ያሉኝ። የሲቪል መብቶች ከበሬታ ህጉ መደንገጉ በራሱ በ1960ዎቹ በህጉ ዘርፍ ለውጦች አምጥቷል። ተሟጋቾች ግን ተጨባጭ ለውጥ ፈጥኖ እውን እንዳልሆነ ይናገራሉ። እንደገና ጄሲ ጃክሰን እነዚያ አረመናዊ ህጎች፣ እነዚያ የዘር መድሎ ህጎች በመወገዳቸው ዛሬ ሀገራችን ከቀድሞ የተለየችና የተሻለች ሆናለች። የማኅበራዊ ኑሮ ልዩነቱን አጥብቦታልና ምጣኔ ሀብታዊ ልዩነቶችን በተመለከተ ግን ነጻ ነን። ነገር ግን ሙሉ እኩልነት ላይ አይደለንም። የማርቲን ሉተር ኪንግ ጁኒየር የሰላማዊ ተቃውሞ ስልት ዛሬም ሕያው ነው። በቅርቡ ለህይወታችን እንሰለፍ ማርች ፎር አውር ላይቭስ በሚል መሪ ቃል ዋሽንግተን ላይ በተካሄደው ሰልፍ የታየውም ይኸው ነው። የመሳሪያ ቁጥጥር እርምጃዎች እንዲወሰዱ በተካሄደው ሰልፍ ላይ ቁጥሩ ወደ 800 ሺህ የሚጠጋ ህዝብ ተሳታፊ እንደነበረ ተገምቷል። አንዲቱ የሰላማዊ ተቃውሞ መሪ የማርቲን የልጅ ልጅ ነች ዮላንዳ ሩኔ ኪንግ አያቴ አራቱ ትናንሽ ልጆቻቸው በባህርያቸው እንጂ በቆዳ ቀለማቸው የማይመዘኑበት ቀን እንዲመጣ ህልም ነበራቸው። ማርቲን ሉተር ኪንግ ለእኩልነት ስላካሄዱት ሰላማዊ ዘመቻ በ1968 በነፍሰ ገዳይ ጥይት ከመገደላቸው ቀደም ብሎ የኖቤል የሰላም ሽልማት ተሰጥቷቸዋል። በመላዋ ዩናይትድ ስቴትስ ከመቶ በላይ ትምህርት ቤቶች፣ ከዘጠኝ መቶ በላይ ጎዳናዎች በስማቸው ተሰይመውላቸዋል። በቅርቡ ከእስር የተፈቱት አቶ በቀለ ገርባ በእስር ቤት እያሉ ከአቶ አንዱ ዓለም አራጌ ጋር የጀመሩትን አንድ የማርቲን ሉተር ኪንግ መጽሐፍ በኦሮምኛና በአማርኛ ቋንቋ ጽፈው አንዱን አሳትመዋል ሌላኛው ደግሞ ህትመት በመጠባበቅ ላይ ይገኛል አቶ በቀለ ገርባን ያነጋገረቻቸው ጽዮን ግርማ ተከታዩን ይዛለች የሲቪል መብቶች መከበር ትግል መሪው ዶክተር ማርቲን ሉተር ኪንግ በአሜሪካ ምድር እጅግ በርትቶ የነበረውን የዘር መድሎ በመሩት ሰላማዊ ትግል አሜሪካንን ከጨለማ ወደ ብርሃን ያመጣ ቅርስ አትርፈዋል ተብሎ ይነገርላቸዋል። በየዓመቱም የተወለዱበትና የተገደሉበት ቀን እየተነሳ ይታወስላቸዋል፣ ይዘከረላቸዋል። በቅርቡ ከእስር የተለቀቁት ኢትዮጵያዊው የፖለቲካ ሰውና የሰብአዊ መብት ተሟጋች አቶ በቀለ ገርባ በመጀመሪያው የእስር ጊዜያቸው ከሌላኛው የፖለቲካ ሰውና በአሁኑ ወቅት በእስር ላይ ከሚገኘው አቶ አንዱ አለም አራጌ ጋር አይ ሃቭ ኤ ድሪም ራይቲንግስ ኤንድ ስፒችስ ዛት ቼንጅ ዘ ወርልድ የተሰኘውን የማርቲን ሉተር ኪንግን መጽሐፍ በአማርኛና በኦሮምኛ ቋንቋ ለአንባቢ ለማድረስ የትርጉም ስራውን እስር ቤት ውስጥ እንዴት እንደጀመሩ ይናገራሉ። የማርቲን ሉተርኪንግ መጽሐፎች በአጋጣሚ የሆነ ውጊ ግብት አልፊ ማረሚያ ቤት ሳለን መጽሐፎቹ የመጡት ለአንዱ ያለ ማራዝ ነበረ። እሱን በጋራ እናነብ ነበረ። ከነበኝ በኋላ አሁን ያቀድ ላለ ነው ሰላማዊ ትግል በጣም ሊያግዙ ይችላል ሊረዳ ይችላል በሚል ስሌት ተመሳሰል፣ እሱ ወደ አማርኛ እኔ ደግሞ ወደ ኦሮምኛ መተርጎም ጀምረን ነበረ። ነገር ግን ሳንጨርስ እኔም ወደ ዝዋይ ሲዛወር እሱ እዛ ቀረ። ዝዋይ መሄድ ሳይሆን ትርጉሜን ያቋረጠብን መጽሐፉ ተወስደብን ነው። መጽሐፉ ከተወሰደብን በኋላ እኔ ሌላ መጽሐፍ አ ጭ ወደ ኦሮምኛ መተርገምን ጨረስኩኝ። አጋጣሚ ግን ሆኖ ግን አንዱ አለም የዴት አካልቃል አልመሰለኝም። መጽሐፉን ስለተወሰነበት ሳይጠርፍ ቀርቷል። ከዛ በኋላ እንደወጣሁ ይህንን መጽሐፉን ለማሳተም ጥረት አድርጌ ሳትሜ ለህዝቡ ሳላደርስ በድጋሚ እንደገና ታሰር ድል አጋጠመኝ። ለሁለተኛ ጊዜ ከታሰሩም በኋላ በኦሮምኛ ቋንቋ የታተመው መጽሐፋቸው ገበያ ላይ ውሎ የመሰራጨት እክል ግን እንደገጠመው ይገልጻሉ። የመጽሐፉ መተርጎም ባለመወደዱ በይፋ መሰራጨት ሳይችል ቀርም ይላሉ። ነገር ግን አሁን እንደገና ያ ተፈታው በኋላ ማድረግ የሚችለው እንደው ማር እንደሚደረጋል ሊጠይቁኝ የመጡ ሰዎችን አንዳንዳቸውን፣ አንዳንዱን እየሰጠው በህዝብ እጅ እንዲገባ ለማድረግ ጥረት አድርጌያለሁ። ሁለተኛው አንዱ አለም ያልጨረሰውን በአማርኛ ተርጉሜ ለመጨረስ ሞክር ያለ ነገር ግን ይህም አንድ ምዕራፍ እንደቀረ የማረሚያ ቤት ኃላፊዎች መጽሐፉን ያስከዱብን ሳይመልሱልኝ ቀሩ። ስለዚህ አሁንም መጽሐፉ በድጋሚ ስለተወሰደ ያንን ልጨርስ አልቻልኩም። አሁን መጽሐፉን አግኝቼ ለማጠናቀቁ ምጠራ እያደረግኩኝ ነው። በቅርብ ለአንባቢዎች ደርሳለች የሚል እምነት አለን። ምክንያታቸው ደግሞ ኢትዮጵያ ውስጥ ያለውን የተሳሳተ የፖለቲካ ባህልና አስተሳሰብ ላይ ለውጥ በማምጣት ለመቀየር እንዲረዳ ነው ብለዋል። እንግዲህ በዚህ ሀገር ውስጥ ያለው የፖለቲካ ባህል ምን አይነት እንደሆነ ይታወቃል። አስራ አንዱን እያጠፋ ህይወት እየገደለ ወንድም ገለ እንደ ትልቅ ዝና እያወራ ይህን ያህል ሰውቻለሁ፣ ይህን ያህል ተሰውቶብኛል እየተባለ እየተነገረ እየተገዳደልን ስልጣን ስንቀባበት ምሁር ህዝቦች ነው። ስለዚህ በጣም ይሄ የሚቆጭ ነገር ነው። መቀጠልም የለበትን የሚል እምነት ነው ያለኝ። ስለዚህ ለዚህ ይረዳል በሰላማዊ መንገድ ስልጣንን ለመጠባበል መብትን ለማስጠበቅ በፍቅርና በእውነት ላይ ብቻ ተመርክዞ መብት ማግኘት እንደሚቻል ለህዛችን ለማስረዳት ለማስተማር ይህንንም የትግል ስልት ለማስተዋወት እና የተቻለውን ያህል ከፊት ሆኖ ለመምራት ባለን አላማ መሰረት ነው። እንግዲህ ህንን ለማድረግ የሞከርነው እኔ ግል ስብዕናችን ላይ ብዙ ለውጥ ያነሳ ወደፊትም ምናልባት ሌሎችም ይህን መጽሐፍት ያነሱ ሰዎችም ብዙ ሊለወጡበት የሚችሉበት መጽሐፍት ናቸው ብለን ነው የምናምነው። ማርቲን ሉተር ኪንግ እንደ አውሮፓውያን አቆጣጠር በሚያዚያ አራት አስራ ዘጠኝ ስልሳ ስምንት ቴኔሲ ግዛት ውስጥ በምትገኘው ሜምፊስ ከተማ በነፍሰ ገዳይ በተተኮሰ ጥይት በሰላሳ ዘጠኝ ዓመት እድሜያቸው ነው የተገደሉት። አቶ በቀለ በሰላማዊ የትግል ስልት እንቅስቃሴ ውስጥ የሚገቡ ሰዎች ህይወታቸውንና ኑሯቸውን ለህዝቦች እንደሚከፍሉ ማሳያ ነው ይላሉ። የሰላማዊ ታጋዮች የሌሎችም የጋንዲን ጭምር ያለፈበት ቦታ እጅ ነው በነፍጠኞች እጅ ነው የወደቁት። እና ነገር ግን እንደዚህ መሆኑ የበለጠ ሰላማዊ ትግል ስርም ሊሸጥ የሚገድ እንጂ ሰላማዊ ትግል የማያዋጣ መሆኑን የሚያሳይ አይደለም። በህይወታቸው ብዙ በአራ አመታቸው ብዙ ነገሮችን ጥለው አልፏል። በህንድ የምንመለከተው ነጻ ከወጡ በኋላ እንደ ሌሎቹ ሀገሮች የምሬት፣ የመበቃቀል፣ የአሸናፊነትና የተሸናፊነት አንዱ የበላይነት በሌላው የበታችነት ያለቀ ሳይሆን፣ ከዚያ በኋላ በወንድማማችነት ስሜት ዛሬ ህንድና እንግሊዝ በጋራ ገበያ ሀገሮች በጣም በወንድማማችነትና በእኩልነት የሚተያዩበት ደረጃ ላይ ያደረሰ ምሬት የሌለው ቂም በቀልን ያላተረፈ ሰላማዊ የሆነ ከዛ በኋላም ደግሞ ህዝቦች በጠላትነት እንዳይተያዩ ያደረገ ጥሩ ስልት ነው ተብሎ ነው የሚገመተው። ምናልባት አሜሪካን ማ ማርቲን ሉተር ኪንግ በዚህ አይነት ትግሉን መርተው ጥቁሮች መብታቸውን ባያገኙ ኖሮ በሌላ መንገድ ቢሆን ኖሮ ከዚህ የባሰ ዛሬ የምናያቸው ነገሮች በከፋ ደረጃ ሊንጸባረቁ ይችሉ እንደነበረ ይታመናል። ሰላማዊ ትግልም ሌሎችም ትግሎች ይህ ድረስ መስዋዕት ሊያስከትሉ እንደሚችሉ ይታወቃል። ሰላማዊ ትግል ማለት መጀመሪያውኑ ራሱ ታጋዩ በሌላ ላይ ጥቃት አይፈጽምም ማለት ነው እንጂ በእሱ ላይ ጥቃት አይፈጸምም ማለት አይደለም። እሱ ለአደጋ እያጋለጠ ለሌሎች እየኖረ ለሌላው መስዋዕት እየሆነ ነገር ግን ሌላውን ከማስፋት እና ሌላውን ከመጉዳት ሌላውን ከመግደልም ይታቀባል ለዚህም ደግሞ የቆረጠ ነው ማለት ነው እንጂ ራሱ ላይ አደጋ አይደርሱም ማለት አይደለም። አቶ በቀለ የተረጎሙትን መጽሐፍ ባነበቡና ባላነበቡ ሰዎች መካከል ከፍተኛ የባህሪ ለውጥ እንዳዩ ይናገራሉ። እጅግ በጣም አስከፊ፣ እጅግ በጣም ጥቃት እየተሰነዘረባቸው እንኳን ብዙ ታጋሽነትን፣ ብዙ አስተባቢነትን፣ ብዙ አርቆ ለሌሎች መኖርን አርአያ መሆንን ተከትለው የሚሄዱ ሰዎችን ነው የምመለከተው። በሀገር መሪዎች ደረጃም በቤተ በቤተክርስቲያን መሪዎች፣ በሃይማኖት መሪዎች ደረጃም ያንን ጽሁፍ ያነበቡ መጽሐፍ ያነበቡ ሰዎችና ያላነበቡ ሰዎች መካከል ግልጽ የሆነ ልዩነት ይመለከታለሁ። አለም አንበቢያቸውን ከሚናገሩት ንግግርና ከሚያደርጉት ሁሉ መረዳት የሚቻልበት ደረጃ ላይ ሁሉ እየደረስ ነው የሚመስለኝ፣ አንዳንድ ሰዎችን ሲመለከት ማለት ነው። ደጋግሞ ያነበቡ ሰዎች ምን ያህል ባህሪያቸውን እንደተገረ እኔ በግልጽ ይታወቃል። በብዛት በሚሰራጭበት ጊዜ ወደፊት የተሻለ ለውጥ ሊታይ ይችላል የሚል ተስፋ አላቸው። አቶ በቀለ ገርባ። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ። ስራት የስቃይ ሰንሰለት ዛሬ በእኔና ኔ ይበተሳል ነገ በጎ ነገም ጥሩ ቀን ይሆናል I'm not a I'm uh -huh. Selam, seman ተጉዘናል ሚካኤል በላይነ። እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል። አዎ በዚህ ሙዚቃ ነው የምንሰናበታቸው። አስተያየቶቻችሁን ሁልጊዜም ፌስቡክ አት አማሪክ ላይ በትዊተርም እንደዚሁ ሃሽታግ ጋቢና ቪን በመጠቀም አስተያየቶቻችሁን አድረሱን። ስናስተናግዳችሁ ያመሸ ነው ጽዮን ግርማና ሄኖክ ሰማእግዜር ነን። በጉዟቸው የሰመረ ይሁን እያል እንሰናበታለን ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያብሮ ጋር በመሆን መልካም ምሽት እያል እንሰናበታለን። የስርጭት መሐንዲሱ ኒክ ነበር አብሮን የቆየው፣ እናመሰግናለን። መልካም ምሽት፣ በነገ ጉዞ እንገናኝ። I am the one the n'yami